በመንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው ውይይት እንዲቀጥል የኦሮሚያ ክልል ምክር ቤት አባላት ጠየቁ ይላል። በኦሮሚያ ክልል ለቀጠለው አለመረጋጋት እልባት ለማግኘት በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ተጀምሮ የተቋረጠው የሰላም ድርድር እንዲቀጥል መደረግ አለበት ሲሉ ነው የክልሉ ምክር ቤት አባላት የጠየቁት። በክልሉ ምክር ቤት አመታዊ ስብሰባ ላይ የተናገሩት የኦሮሚያ ክልል የብልጽግና ቢሮ ኃላፊ አቶ ፈቃዱ ተሰማ አምስት ዓመት ያስቆጠረው የሰላም እጦት በሰላማዊ መንገድ መፍትሄ ያገኝ ዘንድ የተጀመረው ውይይት እንዲቀጥል ሲሉ መንግስት ቁርጠኛ እንደሆነም ተናግሯል ተናግረዋል። በቅድመ ድርድር ንግግር የተጀመረው ውይይት ቀጣይነት ቅድመ ሁኔታዎች አስቀምጧል ሲሉ ደግሞ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው ተከታትለዋለች። በአዳማ ከተማ እየተካሄደ ባለው የጨፌ ኦሮሚያ ጉባኤ ላይ የምክር ቤቱ አባላት ባነሱት ጥያቄ መንግስት በክልሉ ውስጥ ላለው የሰላም እጦት ችግር እልባት መስጠት አለበት ብለዋል። ሀዋሳ ከና ከለቴ ደዳቲን አከሚት ቦቆቺ ሱ አፍከሮርፈሜ ጅራ ህዝቡን ለማሳረፍ መንግስት ምን ይዟል? ቄለም ዞን ውስጥ ያለው ህዝብ ከዚህ ከባድ ከሆነው የሰላም እጦት ችግር ውስጥ መቼ ነው የሚወጣው? በየቀበሌውና በየወረዳው ያለው ህዝባችን ጥያቄው ይሄ ነው። አሁን በዞኑ በርካታ ወረዳዎችና ቀበሌዎች ጽህፈት ቤታቸው ተሰባብሯል፣ ተዘርፏል፣ ተቃጥሏል። እናም ህዝቡ ከባድ ችግር ውስጥ ነው። ይህ ችግር መቼ ነው እልባት የሚያገኘው? መንግስት ትኩረት ሰጥቶ በተለያየ አቅጣጫ መፍትሄ ሊሰጠው ይገባል። በእርቅ ማለቅ የሚችል ከሆነ በተሻለ መጠን መጨረስ ነው። በምክር ቤቱ አባላት ከተነሱት ሌሎች ጥያቄዎች የበለጠውን የሚያመዝነው በሰላም ጉዳይ ላይ የተነሳው ጥያቄ ሲሆን የክልሉ የብልጽግና ቢሮ ኃላፊ ፍቃዱ ተሰማ ምላሽ ሰጥተውበታል። ነጋራን ከብሎ እንደቁት ረጅላ ኮንሲስተንትሊ እጀነው ጉዳይ አቀምናቸው በሰላማዊ መንገድ መፍታት አለበት የሚል ከፍተኛ ቁርጠኝነት አለን ቅድመ ሁኔታዎች ሳይበዙ ካለ ቅድመ ሁኔታዎች እንወያለን ያልነውም ለዚሁ ነው። ሁለቱም አካል ችግሩን በውይይት ለመፍታት ስምምነት ላይ መድረሳቸው ዋናው ጉዳይ ሲሆን ሌሎች ሂደቶችን ለማስቀጠል ተመልሰን እንገናኛለን የሚል ሀሳብ ስላለን መቀጠሉ በጣም አስፈላጊ ነው። መንግስት ወክሎ በታንዛኒያ ዛንዝባር መገኘታቸውን ያስታወሱት የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር ከፍ ያለው ተፈራ ውይይቱ አልተቋረጠም ስሉ አብራርተዋል። ሞቱማን ናኖ ኬኘስ ሞቱማን ፌዴራላስ ረኩን ኩን ዴሜ ዴሜ ገመ ነገኛትን ከሙቀባ የፌዴራልም ሆነ የክልል መንግስት ይህ ችግር በሰላማዊ መንገድ መፈታት አለበት የሚል አቋም ነው ያላቸው። በክልሉ የሚፈጸመው ጥቃት ህዝቡን ነው የሚጎዳው። ስለዚህ ለሰላም ቅድሚያ መስጠት አስፈላጊ በመሆኑ ውይይት ሲደረግ ነበር። የመጀመሪያው ዙር ውይይት በተለያዩ ምክንያቶች በተቀመጠ ቅድመ ሁኔታዎች ልሳካ አልቻለም። ነገር ግን ይህ ውይይት የተቋረጠ አይደለም። ይህ ውይይት ቀጥሎ የክልላችን ችግር እንዲፈታ መንግስት ቁርጠኛና ዝግጁ መሆኑን እንገልጻለን። ዩናይትድ ስቴት ቨርጂኒያ የሚገኘው የኦሮሞ ነጻነት ሰራዊት አለም አቀፍ ቃል አቀባይ ኦዳ ተርቢ ተኩስ ማቆምና እስረኞችን መፍታት የሚሉትን ጨምሮ ሌሎች ቅድመ ሁኔታዎች ማስቀመጣቸውን ይናገራሉ። ሱጋንሽሩ ተኢነጋ እንጅሩ ቱሬ ጋፈ መሪ ስጀልቀባስና እውነታው ግን ከመንግስት በኩል ለሰላም ድርድሩ ፍላጎት አልነበረም። ለሰላም ድርድር ሁለት ወር ሲቀረው በድርድሩ የበላይ ሆነው ለመግባት ያለውን ጦር ሁሉ አሰማርቶ ነበር። ግን አልተሳካም። በእኛ በኩል የበዛም ሆነም የተወሳሰበ ነገር አልጠየቅንም። ለሰላም ድርድሩም ዝግጁ ነን። አሁንም ቢሆን አቋማችን ይህ ነው። በመጀመሪያ ዙር ውይይት ላይ በኦሮሞ ነጻነት ሰራዊት የተቀመጠው ቅድመ ሁኔታ መብዛቱን በጨፌ ኦሮሚያ ላይ ያነሱት ኮሚሽነር ከፍ ያለው ስለ ቅድመ ሁኔታዎቹ በዝርዝር ያሉት ነገር የለም። የመንግስትና የኦሮሞ ነጻነት ሰራዊት የሰላም ድርድር እልባት ያላገኘበትን ምክንያት የተጠየቁት የአምቦ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሰለሞን ተፈራ፣ ዋነኛው መሰናክል እና ውስስ ያደረገ ነገር ምንድን ነው? አለመተማማን ነው። በተለይ ኢትዮጵያ ፖለቲካ ውስጥ ትልቁ ችግር ምንድን ነው? የፖለቲካ ኃይሎች መሀል የአለመተማማን ችግር አለው። ሁለተኛ አደራዳሪ ቡድን በጣም ወሳኝ እያስባለሁ በተለይ እነዚህም ሁለቱም መሀል ሄደው የሚያስማሙት የሚያነጋግሩት የሚያደራድሩት አካላት በጣም ጠንካራ መሆን መቻል አለበት። ከጠንካራ ትልቅ ደግሞ ምንድን ነው ተኛ መሆን መቻል አለበት። መምህር ሰለሞን በሰላም ድርድሮ ውስጥ መካተት ስለነበረባቸው ቅድመ ሁኔታዎች ሲያስረዱ ማንኛውም ሀይል ወደ ድርድር ሲገባ ቅድመ ሁኔታዎች ያስቀምጣሉ። እነዚህ ቅድመ ሁኔታዎች ደግሞ በድርድር ዙሪያ በስረዳ ዙሪያ ሲደረግ የቅድመ ሁኔታዎቹ እየቀነሱ እየቀነሱ ሊመጡ ይችላሉ። አስር ነጥቦች ቅድሞቻቸው ማስቀመጥ ይችላሉ። ይሄ ማለት ምንድን ነው ተደራዳሪ የምድራደብ አካል አስሩ አሳካሉ ብሎ አይደለም የሚገባው። ስለዚህ በድርድር ዙራ በአደራዳሪዎች አማካኝነት ለምሳሌ ከአስሩ አንዱን ሁለት እንዴቶ አንዱ ሁለት ቅድመ ሁኔታ እንዴቶ ብሎ ላስቀምጥ ይችላል። ከምንም በላይ ግን እነዚህ ቅንነቶች ብዙ ጊዜ ምንድን ነው የመንግስትን ለመንግስት የሀገር ግዛት አንድነት አደጋው በማይጥል መልኩ ጠጥቆ የሚንቀሳቀሱ የኦሮሞ ህዝብን አደጋ ላቀለት የማይችሉ ቅድመ ሁኔታዎች ታይቶ ተገምግሞ፣ ሁለቱም ተገምግሞ እነዚህ እነዚህ ቅንነቶች ብንቀበል ምን ላመጣ ይችላል በሚል ገምግሞ ነው። ምክንያቱም እዚህ ይሄ እነዚህ ቅንነቶች ሲገመገሙ መገምገም ያለበት በህዝቡን ፍላጎት ወይም ደግሞ የህዝቡን ጥቂት ቤትኛ ሊጎዳ ይችላል በምን ተገንጎ ነው ማየት አለበት መንግስትም ሆነ የኦሮሞ ነጻነት ሰራዊት ለሰላም ድርድሩ ዝግጁ መሆናቸውን ቢገልጹም ቀጣይ ውይይት መቼ እንደሚደረግ በሁለቱም በኩል የተባለ ነገር የለም ትናንትናና ዛሬ ስብሰባ የተቀመጡት የክልሉ ምክር ቤት አባላት ሰላም የራቀው የክልሉ ህዝብ ወደ ተረጋጋና ሰላማዊ ኑሮ እንዲመለስ በመወትወት ላይ ናቸው ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ